ሰላም ለእናንተ ይሁን ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶች መካከል ምርጫ ነክ መረጃዎች ከራሳቸው ከፓርቲዎችና ከምርጫ ቦርድ የሚወጡ መረጃዎችን ለማግኘት የሚችልባቸው አማራጮች አልነበሩም እ ይህንም በማሰብ እውነት ኮሚኒኬሽን ምርጫ የሚባለውን አፕሊኬሽን አንድሮይድ አፕሊኬሽን እና ዌብሳይት ዴቨሎፕ አድርገናል አዲስ አለማየሁን የሰማችሁት በኃላፊነት የሚያስተዳድረው ተቋም ኢትዮጵያውያን የምርጫ ቅስቀሳ እንዲያደርጉ ተያያዥ መረጃዎችን በቀላሉ እንዲያገኙ የሚያስችል አውታር ገንብተዋል የምሽት እንግዳችን ነው በጣም ልቤን የነካው ነገር ልጆች መጽሐፍት ማግኘት ካልቻሉ እንዴት ለወደፊት ሕይወታቸው ጠቃሚ የሆነውን የማንበብ ፍቅር ሊያዳብሩ ይችላሉ የሚለው ነው። ሰፊ ልብ፣ ትልቅ እልም ብለው ባቋቋሙት ድርጅት አማካኝነት እስካሁን ከመቶ ሺህ በላይ መጻሕፍትን ለኢትዮጵያን ስላዳረሱት እናትና ልጅ የሚናገር መሰናዶም አለን፣ ቆየት ብሎ ይሰማል። ተጨማሪ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝሸ ቆየ። አመሰግናለሁ ሀብታሙ። በኢትዮጵያ የአፍና የአፍንጫ መሸፈኛ የሚጠቀሙ ሰዎች ቁጥር አነስተኛነት በአሳሳቢ ደረጃ ላይ መሆኑን የጤና ሚኒስቴር አስታውቋል። በዚህም ምክንያት በኢትዮጵያ ሕዝቡ ኮቪድ-19ን ለመከላከል የሚያደርገው ጥረት አናሳ መሆኑን ሚኒስቴር መስሪያ ቤቱ ገልጿል። አድማጮች፣ የዚህን ዜና ዝርዝር በምሽቱ ፕሮግራማችን እናቀርባለን። ኬንያ ውስጥ እንደ አውሮፓያን አቆጣጠር በ2020 ዓ ም ሶስት አሜሪካውያን የተገደሉበትንና ሶስት ሌሎች የቆሰሉበትን እንዲሁም ስድስት አውሮፕላኖች በወደሙበት የታጣቂ ጥቃት የዩናይትድ ስቴትስ የጦር ኃይል ምርመራ እንዲከፍት የመከላከያ ሚኒስትር ሎይድ ኦስተን አዘዙ። የዩናይትድ ስቴትስ የመከላከያ ሚኒስትር ቃል አቀባይ ጃን ከርቢ ትላንት ሰኞ ባወጡት መግለጫ የመከላከያ ሚኒስትሩ የዩናይትድ ስቴትስ የአፍሪካ እዝ ያደረገውን ምርመራ በቂ ሆኖ አላገኙትም ብለዋል። የጦር ሰራዊቱ ነጻ ምርመራውን የሚያካሂዱ ባለ አራት ኮከብ ጀነራል እንዲሰይም መጠየቃቸውን ቃል አቀባዩ ያስረዱ ሲሆን በዚህ መሰረት የጦር ሰራዊቱ ጀነራል ፖል ፋንክን መሾሙን ቃል አቀባዩ ጨምረው ገልጸዋል። በሌላ በኩል የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ ቃል አቀባይ ሲናገሩ በእኛ በኩል ጥብቅ ክትትል በማድረግ ምርመራውን አካሂደናል፣ ሆኖም ተጨማሪ ምርመራ ቢካሄድ መልካም ነው ሲሉ ተናግረዋል። እሁድ ዕለት የተካሄደውን የቤኒን ፕሬዝዳንታዊ ምርጫ ቅድመ ውጤት ዛሬ ይገለጻል ተብሎ እየተጠበቀ ነው። ምርጫው ተጭበርብሯል ብለው ተቃዋሚዎች እየከሰሱ ቢሆንም ፕሬዝዳንቱ ፓትሪስ ታሎን አሸንፈው ለሁለተኛ የአምስት ዓመት የስልጣን ዘመን መንበሩ ላይ ይቆያሉ ተብሎ ነው የሚጠበቁት። ፕሬዝዳንቱ ተፎካካሪዎቻቸውን ከውድድሩ ውጪ የሚያደርግ የምርጫ ሕግ አውጥተዋል ወይም የግዳቸውን ሀገር ጥለው እንዲሰደዱ አድርገዋል ብለው የከሰሷቸው ተቃዋሚ መሪዎች ህዝቡ በምርጫው እንዳይሳተፍ ጥሪ ሲያቀርቡ ቆይተዋል። በሌላ በኩል አንድ የሀገሪቱ የሲቪል ማህበረሰብ ድርጅቶች ማህበር መራጮች ላይ የማስፈራራት እና የማዋከብ አድራጎት መፈጸሙን በመቶዎች የተቆጠሩ የምርጫ ታዛቢዎች ሪፖርት ማቅረባቸውን አስታውቋል። ዩናይትድ ስቴትስ ሚኖሶታ ክፍለ ግዛት አንድ ግለሰብ በፖሊስ ጥይት መገደሉን ተከትሎ ትላንት ሰኞ ማታ በመቶዎች የሚቆጠሩ ሰዎች በፖሊስ ጣቢያ ደጃፍ ተሰባስበው ተቃውሟቸውን አሰምተዋል። ሚኒያፖሊስ ከተማ ዳርቻ የሚገኘው የብሩክሌን ሴንተር አካባቢ የሌሊት ሰዓት እላፊ የታወጀ ሲሆን ፖሊሶች ተቃዋሚ ሰልፈኞቹን ለመበተን አስለቃሽ ጋዝና ማስደንገጫ ፈንጂ ወርውረውባቸዋል። ዳንቴ ራይትስ የተባለው የ20 ዓመቱ ጥቁር አሜሪካዊ በፖሊስ ጥይት የተገደለው የትራፊክ መብራት ላይ ሲሆን የብሩክሊን ሴንተር ፖሊስ አዛዥ ቲም ጋነን ፖሊሷ ቴዘር የሚባለውን የማይገድል ነገር ግን በኤሌክትሪክ ንዝረት የሚያልፈሰፍስ መሳሪያ የተኮሰችበት መስሏት ጥይቱን ሳትተኩስ አልቀረችም ብለው እንደሚያምኑ ተናግረዋል። የሚኖሶታ ክፍለ ግዛት ጉዳዩ ላይ ምርመራ የከፈተ ሲሆን፣ ፖሊሷ በአስተዳደራዊ ትእዛዝ ታግዳለች። የከተማዋ ከንቲባ ፖሊሷ መታገድ ሳይሆን መባረር አለባት ብለዋል። ፕሬዚዳንት ባይደን ትላንት በጉዳዩ ላይ ለጋዜጠኞች በሰጡት ቃል ሰላምና እርጋታ እንዲሰፍን እማጸናለሁ፣ የዳንቴ እናት ሰላምና መረጋጋት እንዲሰፍን የሚያደርጉትን ጥሪ መስማት አለብ ብን የሟች እናት ለተቃውሞ ሰልፈኞች ሰላማዊ ሆናችሁ ትኩረታችሁን የሞተው ልጄ ላይ አድርጉ ሲሉ ተማጽነዋል ሲሉ ተናግረዋል። በዩናይትድ ስቴትስ የጃንሰን ኤንድ ጃንሰኑ የኮቪድ-19 መከላከያ ክትባት በተከታቢዎች ላይ ለአደጋ ሊዳርግ የሚችል የደም መርጋት ተከሰተ ያሉትን ሪፖርቶች ተከትሎ ክትባቱ መስጠቱ በአስቸኳይ እንዲቆም የፌዴራል መንግሥቱ የጤና ባለስልጣናት እያሳሰቡ ናቸው። የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከል ሲዲሲና የምግብና መድኃኒት አስተዳደር ዛሬ ማለዳ በጋራ ባወጡት መግለጫ እድሜያቸው ከ13 እስከ 45 በሆኑ ስድስት ሴቶች ላይ የተከሰተውን እጅግ ያልተለመደ ከባድ የደም መርጋት እየመረመሩ መሆናቸውን አስታውቀዋል። በተከታቢዎቹ ላይ የደም መርጋቱ የታየው በተከተቡ ከስድስት እስከ አስራ ሶስት ቀናቸው ውስጥ እንደሆነን የተገለጸው የጃንሰን ኤንድ ጃንሰኑ የኮቪድ ክትባት ዩናይትድ ስቴትስ ውስጥ እስካሁን ከስድስት ነጥብ ስምንት ሚሊዮን በላይ ሰዎች መከተባቸውን የጋራ መግለጫው ጠቅሷል። በኒውዮርክ ታይምስ ዘገባ መሰረት ከደም መርጋቱ ጋር በተያያዘ አንዲት ሴት ሕይወታቸው አልፏል። ኔብራስካ ክፍለ ግዛት የሚኖሩ ሌላ ሴት ደግሞ በሆስፒታል በአስጊ ሁኔታ ላይ ናቸው። ሲዲሲ የተከሰቱትን የደም መርጋት ችግሮችና አጠቃላይ አንድምታውን ለመገምገም በነገው ዕለት የክትባቶች አፈጻጸም ምክክር ኮሚቴውን ሰብስቦ እንደሚያነጋግር አስታውቋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ። ሰሜኝሽን አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አስተያየት ቢኖራችሁ ከመደበኞቹ የማህበራዊ መገናኛ አውታሮቻችን በተጨማሪ 202 27 63 79 ላይ አድርሱን። ወደ ቀዳሚው ጉዳይ እንሻገር። ሰሙነት የተሰኘው የቴክኖሎጂና የገበያ ሀሳቦች ማበልጸጊያ ተቋም ከዚህ ቀደም የኮቪድ-19 ስርጭትን መከታተያ መተግበሪያ እንዲሁም ነጻ የጥሪ ማዕከል በመገንባት ማህበረሰብን ሲያገለግል ሰንብቷል። አሁን ላይ ደግሞ ኢትዮጵያውያን የምርጫ ቅስቀሳ የሚያከናውኑበት፣ ከምርጫ ጋር የተያያዙ ትኩስ መረጃዎችን የሚያገኙበት ምርጫ የተሰኘ መተግበሪያ ገንብቶ አሰራጅቷል። ከ20 ሚሊዮን በላይ የእጅ ስልክ ተጠቃሚዎች ባሉባት ኢትዮጵያ መተግበሪያው ወጣቶች ለውሳኔ ሰጭነት የሚያበቋቸውን ትክክለኛ መረጃዎች እንዲያገኙ ያግዛልም ተብሏል። ወጣቱ የድርጅቱ መስራችና ኃላፊ አዲስ አለማየሁ ይባላል። አስቀድመው አውታሩን ማዘጋጀት ስላስፈለገባቸው ምክንያቶች ያውገናል። ከአንድ አመት በፊት ድርጅታችን ምርጫ ሊደረግ አካባቢ ኮቪድ ከመምጣቱ በፊት ምርጫ ቅስቀሳ ለማድረግ ሰዎች መረጃ መራጮች እንግዲህ ዋናው ነገር ምርጫ ለመምረት ማ የት ቦታ ይወዳደራል፣ ለምን ይወዳደራል፣ ልዩ ምልክቱ ምንድን ነው፣ ራዕያቸው ምንድን ነው፣ ተልዕኳቸው ምንድን ነው በመራጭ ሆት ውስጥ ነገ ከተመረጡ በኋላ ምን ለውጥ ያመጣሉ፣ ምን መስራት ይችላሉ? የሚለውን ለማወቅ መረጃ የሚያገኝባቸው ምንጮች የሉም። ያው አንተም እንደምታውቀው ፓርቲዎች የራሳቸው ዌብሳይት፣ ሞባይል አፕሊኬሽን፣ ሶሻል ሚዲያ ኮሚኒኬት የሚያደርጉባቸው ዲጂታሊ ብዙም እንጌጅ አይደሉም። እና ወጣቱ ደግሞ በብዛት ሶሻል ሚዲያ ላይ እና ሞባይል አፕሊኬሽኖች ላይ ይበልጥ እንጌጅ ስለሆነ ይሄ ፌክ ኒውስ የሚባለው ነገር ደግሞ በአጠቃላይ የጎዳን የሚያለው ወደፊት እንደ ቻሌንጅ የሚታየው ይሄ ስለሆነ፣ መረጃዎች ምርጫ ነክ መረጃዎች ከራሳቸው ከፓርቲዎች እና ከምርጫ ቦርድ የሚወጡ መረጃዎችን ለማግኘት የሚችልባቸው አማራቶች አልነበሩም። አሁንም የሉም። ያው ለኮሚኒኬሽን አስቸጋሪ ነበረ እና ይህንም በማሰብ እውነት ኮሚኒኬሽን ምርጫ የሚባለውን አፕሊኬሽን አንድሮይድ አፕሊኬሽን እና ዌብሳይት ዴቨሎፕ አድርገናል። ስሙም ምርጫ የምንለው ምንድን ነው? በአንድ ግለሰብ የራሱን ምርጫ ፍላጎትን በሚመርጥበት ጊዜ መረጃ ላይ የተንተራሰ መሆን መቻል አለበት። ሪል የሆነ ትክክለኛ የሆነ ዲሲሽን ሜክ ለማድረግ መረጃው ደግሞ ከባለቤቶቹ አፍ መስማት መቻል አለበት የሚለው ነው አላማ ነው። ምርጫ ምርጫ ሞቶው ራሱ አንድ ድምፅ ከአንድ ይበልጣል የሚል እኔ አሁን ስመርጥ አስራ ሰባት አመት አስራ ስድስት አመት የሞላቸው ከአስራ ስምንት አመት በታቸው የሆኑ ወጣቶች ሁሉ ነገር ሊተዳደሩበት የሚችሉትን መንግስት ነው የሚመርጠው። ስለዚህ ለእነሱ አስቤ ለማይመርጡትም ማስቤ እኔ ከመረጥኩ በኋላ እኔ መረጥኩት እንኳን ፓርቲ ቢያሸንፍ ሌሎች ፓርቲዎች ተወዳድረው ድምፅ ማግኘት ያልቻሉ ፓርቲዎች እነሱም የመረጧቸውን ሰዎች ወኪዬ ያን ድምፅ መሰጠው እና ተጠንቅቄ መረጃን ተንተርሼ መሆን መቻል አለበት። ስለዚህ መረጃን ሰዎች በቀላሉ መንገድ የሚያገኙበትን መንገድ አሁን ላይ ዳታዎች የሚወጡት ቴሌኮም ወደ አንድ ሚሊዮን የሚጠቀም ስማርትፎን ተጠቃሚ ይቻሉ ነው የሚባለው በሀገራችን ማለት ነው። ኢንተርኔት ደግሞ ደ ሀያ አምስት ሚሊዮን ገደማ ሆናል ተጠቃሚ ኢንተርኔት ተጠቃሚ ስለዚህ ከሚመርጡት ሰዎች ሁለት ሰው አንድ ሰው እንደማለት ነው። በቀላሉ ለማድረስ ምርጫን ዴቨሎፕ አድርገናል። ይሄ አውታር ወይንም መተግበሪያ በምን መልኩ ነው ለስራ የሚውለው? የምርጫ ቅስቀሳ ማድረግ የሚፈልጉ የተለያዩ መረጃዎችን ማግኘት የሚፈልጉ ኢትዮጵያውያን በምን መልኩ ነው የሚጠቀሙበት የሚገቡት ውልስ አለ ወይ እንግዲህ ወደ ሲደረግ ፖለቲካ ፓርቲዎቹ በፈቃደኝነት ምንም አይነት ክፍያ አይጠበቅባቸውም። ሁሉም ፓርቲ የሚወዳደሩ ፓርቲ ከገዙ ፓርቲ ጀምሮ ሁሉም ፓርቲዎች በነፃነት አግሪመንት ተሰጥቷቸው ለዚያ አካውንት ክሬት እናደርግላቸዋለን። እነሱም አካውንት ክሬት እንዲያደርጉ ይደረግና በምስል ቪዲዮ በድምፅ እና በጽሁፍ በተንቀሳቃሽ ምስል ማስቀመጥ ይችላሉ። እዛ ላይ ማንም ዜጋ ጎግል ፕሌይ ላይ ሄዶ ምርጫ የሚል ወይነት ኮሚኒኬሽን ቢል አፕሊኬሽን ማግኘት ይችላል። ከጫነው በኋላ ከምርጫ ቦርድ ዌብሳይት ላይ የሚመጡ ዜናዎችን እኛ በራሳችን ኃላፊነት ፈድን እዛ ላይ እናስቀምጣለን። ፌስቡካቸው ላይ ምርጫ ቦርድ ምርጫ ቦርድ ማግኘት የሚፈልግ ቁጥራቸውን፣ አድራሻቸውን፣ ፌስቡክ ፔጃቸውን፣ ዌብሳይታቸውን በቀላሉ በስልኩ ላይ ማግኘት ይችላል ማለት ነው። ይህም ብቻ ሳይሆን እያንዳንዱ ፓርቲ አድራሻውን ሜል ፌስቡክን ስልኩን፣ ሶሻል ሚዲያ ፔጆቹን፣ ዌብሳይት ካለው ዌብሳይቶቹን በቀላሉ ማግኘት ይችላል። ለህብረተሰቡ በስልክ የሌለው ደግሞ ዌብሳይት ምርጫዬ ዶት ኢንፎ ብሎ በመግባት ማግኘት ይችላል። በሁለቱም መንገድ ማለት ነው። በበጎ ፍቃድ ለሀገራችን በማሰብ የሰራ ነው። የምርጫ ነገር ከተነሳ ነገሮች የሚካረሩበት ሐሰተኛ መረጃዎች ከትክክለኛ መረጃዎች የሚደበላለቁባቸው አጋጣሚዎች የሚበረክቱበት የትኩሳት ሰዓት ነው። በእናንተ አውታር ላይ የሚቀርቡ መረጃዎች ትክክለኛ መሆናቸውን በምን መልኩ ነው የምታረጋግጡት? በጣም ጥሩ ጥያቄ ነው። ምንድነው አንደኛ እኛ ከፔጁ ላይ እንደምንወስድ ቀጥታ አሁን ለምሳሌ አፕሊኬሽን የከፈተ ሰው የምርጫ ቦርድ ዜናዎችን ሳይ ልክ ዜናውን ክሊክ ሲያደርገው ዜናው ዲቴል ላይ ሲገባ ምንጭ የምትል ቦታ አለች። ከምንጯ ስር ሁሌ ሊንክ እናስቀምጣለን። ያ ሊንክ ሲነካ በአፕሊኬሽኑ ላይ ሲነካ ቀጥታ ወደ ምርጫ ቦርድ ሳይት ነው የሚወስደው የምናስቀምጣቸው ሊንኮች በሙሉ የምርጫ ቦርድ የሚወጡ ዜናዎች በሙሉ ሊንካቸው ሲነካ ዳረሻ ወይንም መስፈንጠሪያ ማለት ነው። ማስፈንጠሪያ ማስፈንጠሪያውን በመንካት ወደ ፔጁ መሄድ ይችላሉ፣ በቀላሉ ማግኘት ይችላሉ። አንደኛ እሱ ነው። ሁለተኛ ፓርቲዎች ፖስት ለሚያደርጓቸው በተመለከተ እኛም በፔጃችንም ላይ እዛም ላይ ምርጫዬ ላይ የሚገቡ ማንኛውም ፖለቲካ ፓርቲዎች ከእኛ ጋር አግሪመንት ፈክስ ነው ነው ማለት ማን አሁን ለምሳሌ ኤክስ የሚባል ፓርቲ እዛ ላይ ምርጫዬ ላይ ገብታችሁ የምታገኙት ማንም ሰው ገብቶ የሚያገኘው ፓርቲ ከእውነት ኮሚኒኬሽን ጋር ውል ተፈራርሞ እዛ ላይ ሶስ ስለሚያረጋቸው በሙሉ ኃላፊነት እሱ እንደሚወስድ አግሪመንት ፈርመን ብቻ ነው የሚገባው እዛ ላይ ማንኛውም ፓርቲ። ጫ ቦርድ ሬጅስተር ያልሆነ ፓርቲ አይመዘገብም። በፍቃደኝነት መጥቶ የሚመዘገበውን ፓርቲ ሙሉ ለሙሉ ኃላፊነት እንደሚወስድ ነው። እዛ ላይ ፖስት ለሚያደርገው እውነት ምንም አይነት ፓርቲን በተመለከተ ፖስት የምናደርገው ነገር የለም። ኮሜንት የምናደርገው ነገር የለም። መብቱ የዛ ፓርቲ ባለቤት ስለሆነ የዛ አካውንት ራሱ ብቻ ነው ፖስት የሚያደርገው። ኃላፊነት የሚወስደው ራሱ ነው። ህብረተሰቡን ያ ፓርቲ እኛ ላይ አለ ማለት ተመዝግቧል እንዲወዳደር ፓርቲ ነው ፖስት ለሚያደርገው ነገርም ኃላፊነት የሚወስደው ነው። ሌላ ቦታዎች ላይ ፌስቡክ ቦታዎች ላይ የተለያየ ነገር ያን ፓርቲ በተመለከተ ውሸት እንኳን ቢሞራ ህብረተሰቡ ቼክ ማድረግ ከፈለገ አድራሻቸውን እኛ ላይ ስለሚያገኝ ደውሎ ቼክ ማድረግ ይችላል። ፌስቡክ ቤታቸውን ቼክ ማድረግ ይችላል። በበጎ ፍቃድ ማገልገል የሚፈልግ ከሆነ ያን ፓርቲ በበጎ ፍቃድ ፎርም ሞልቶ ማገልገል ይችላል። አንድ የመጨረሻ ጥያቄ አለኝ። አዲስ ይህ መተግበሪያ ሀገራዊ ምርጫው ከተጠናቀቀ በኋላ እጣፋንታው ምንድን ነው የሚሆነው? ስራውን ያቆማል ወይንስ ተመሳሳይ ግልጋሎቶችን እየሰጠ እድሜው እንዲራዘም እቅድ አለ ጥሩ ጥያቄ ያነሳል ምንድነው እንግዲህ እውነት ኮሚኒኬሽን እስካሁን ከተመሰረተበት ጊዜ ጀምሮ እንዳለ የገነባናቸው ሲስተሞች በሙሉ ለህዝብ በነፃ ለመንግስትም በነፃ ነው ስናገለግል የነበረው ምንም አይነት ክፍያ ከማንም አካል አንጠይቅም በራሳችን በበጎ ፈቃድ እንደወጣት ለለውጥ ማምጣት እንችላለን በሚል ነው እንግዲህ ዳታ ሴኩሪቲ ፖሊሲ በሀገራችን ዴቨሎፕ እየተደረገ የመረጃ ጥበቃ ደንብ ማለት ነው የመረጃ ጥበቃን በተመለከተ መረጃ ጥበቃን በተመለከተ በሀገራችን ፖሊሲ የተዘጋጀ ድራፍት ነው። በቅርቡ ይወጣል። ጥሩ ነው። ደርሶን አዳችን ላይ ሚኒስትሪ ኦፍ ኢኖቬሽን ሼር አድርጎን አይተነዋል። ጥሩ ነው። ግን ያ እስኪ ሲወጣ ድረስ የግድ መረጃን በተመለከተ ከእኛ ጋር ውል የፈጽመው ፓርቲ ውል እስከፈጸመባት ጊዜ ድረስ ነው የሚቀመጠው እንጂ ከዛ በኋላ በሁለታችን አመታይነት ከሰርቨር ላይ ይወገዳል። የዚያ ፓርቲ በተመለከተ ማለት ነው። ነገር ግን ይሄ ሲስተም ለአንድ ብቻ መሆን የለበትም። የፖለቲካ ምህዳር ማስፋት ዜጎች ስለፍልህን ምርጫ ሲባል ሁሌ አምስት አመቱ ሲቀርብ ብቻ ሲሆን ምርጫ ምንድን ነው መምረጥ ምንድን ነው ፖለቲካ ፓርቲዎች ያላቸው አቋሞች ምንድን ነው የሚለውን ስለ ዲሞክራሲ የምታንሸራሽርበትን መድረክ ለመገንባት ከምርጫ በኋላ ደግሞ አምስት አመቱን በጋራ የምንሰራበት የሚመለከታቸው አካላት ካሉ፣ መንግስትም፣ ሌሎችም አካላት ከዚህ በኋላ የሚመረጠው አካል ከኛ ጋር መስራት ተቻለ፣ ይሄ ፕሌት ወር እንደ ሀገር አንድ ትልቅ መረጃ ምንጭ የሚሆንበትም ማስቀጠል እንፈልጋለን። ዳታ ግን ጊዜ በአግሪመንት ጊዜው ካለቀ ሙሉ ለሙሉ ዳታው ማለት ነው። እጅግ በጣም አመሰግናለሁ። አዲስ አለማየው፣ ምርጬ ስለተሰኘው የምርጫ ቅስቀሳና የተለያዩ ምርጫ ነክ መረጃዎችን የሚያዳርስ አውታር ስለ አወገሀን በእጅጉ አመሰግናለሁ። መልካም እድል እመኝላችኋለሁ፣ ለአንተም ለባልደረቦችም። እሺ ከኢትዮጵያ በማደጎ የተወሰደች የአስራ ሁለት ዓመት ህፃን ከአሜሪካዊቷ እናቷ ጋር በመሆን በኢትዮጵያ ያሉ ህፃናት የማንበብና መጽሐፍ ክህሎታቸውን እንዲያዳብሩ የሚያስችሉ መጽሐፍትን እየጻፉና በነፃ ለማድረስም እየሰሩ ይገኛሉ። ሰፊ ልብ ትልቅ ህልም ብለው ባቋቋሙት ድርጅት አማካኝነትም እስካሁን በአማርኛ፣ ትግርኛ፣ ኦሮምኛና ሶማሌኛ የተጻፉ አዳዲስ ታሪክ ያላቸው ከመቶ ሺህ በላይ መጽሐፍትን በተለያዩ የሀገሪቱ ክፍሎች ያዳረሱ ሲሆን በኢትዮጵያ መሠረታዊ ትምህርት እንዲስፋፋ የማገዝ አላማ እንዳላቸውም ይናገራሉ። የድርጅቱን መስራች ኤሊኖር አንጀሌተስንና ልጇን ሌላ አንጀሌተስን ያነጋገረችው ስመኝሽ የቆየናት ቀጥሎ ይቀርባል። በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆነችው አሜሪካዊቷ ኤሊኖር አንጀሊተስ በወጣትነታቸው ከኢንዶኔዥያና ከኔዘርላንድ በስደት ወደ አሜሪካ ከመጡ ወላጆቿን የተወለደችው ባለቤቷም እንዲሁ ለከፍተኛ ትምህርት ወደ አሜሪካ የመጣ ግሪካዊ ሲሆን ቺካጎ ውስጥ ተዋውቀው ከተጋቡ በኋላ ካፈሯቸው ሁለት ወንዶች ልጆች በተጨማሪ የስድስት ወር ህፃን ሆና ከኢትዮጵያ በማደጉ የወሰዷት የ አስራ ሁለት አመት ልጅ አለቻቸው። ሌላ አንጀሊተስ፣ ሌላን ለመጀመሪያ ጊዜ የተዋወቅናት የስድስት ወር ህፃን እያለች አዲስ አበባ ላይ ነው። እኔና ባለቤቴ አብረን ነበርን እና በጣም ደስ የሚል ስሜት ነበረው። በተለይ ባለቤቴ ሁለቱ ልጆች ተወልደው ሲያቅፋቸውና እንኳን ደስ አለህ ሲሉት የተሰማው ስሜት ነበር የተሰማው። የስደተኝነትን ህይወት በየግላቸው የሚያውቁት ኤልኖርና ባለቤቷ ሌላ ስለ ሀገሯ እንድታውቅ ወደ ኢትዮጵያ ወሰዷት። ገና የሶስት አመት ልጅ እያለች ነበር። ይህን የመጀመሪያ ጉዞዋን ባታስተውሰውም ሌላ ከእናቷ ጋር በተደጋጋሚ ወደ ኢትዮጵያ ያደረገቻቸውን ጉዞዎች በጽሁፍ ታሰፍር ነበር። it was always really awesome to remember writing the memories of the, being able to put those memories onto the pages and sharing them with everyone around the world. ነው ደስ የሚለኝ ኢትዮጵያ ሄጅ ያሳለፍኳቸውን ትዝታዎች በወረቀት ላይ ስጽፋቸውና ለሰው ሳካፍላቸው በጣም ደስ ይለኛል። እነዚህ ጉዞዎች ናቸው ዛሬ በርካታ የኢትዮጵያ ህጻናትን ማንበብና መጻፍ የሚያበረታቱ ስነ ምግባርን የሚያነጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ መጽሀፍት መነሻ የሆኑት እናትና ልጅ ሰፊ ልብ ትልቅ ህልም በሚል ባቋቋሙት ድርጅት በተለያዩ የኢትዮጵያ ቋንቋዎች የተጻፉ የህጻናት መጽሀፍትን በነጻ እንደሚያሰራጩ ኤልኖር ትናገራለች። It struck me that how is a child going to learn to love to read and see reading as a tool to their future if they don't get to practice with books that draw them in? በጣም ልቤን የነካው ነገር ልጆች መጽሀፍት ማግኘት ካልቻሉ እንዴት ለወደፊት ህይወታቸው ጠቃሚ የሆነውን የማንበብ ፍቅር ሊያዳብሩ ይችላሉ የሚለው ነው። ኢትዮጵያ ውስጥ የልጆች መጽሐፍት ብዙ የሉም። ይህ አሜሪካና አውሮፓ ውስጥ የማይታሰብ ነው። ጎንደር ውስጥ ላይብራሪ አሳድሰን መጽሐፍቶችን ስንፈልግ አንድ አምስት መጽሐፍ ወዳሳተመ የጀርመን ድርጅት ጠቆሙኝ። ያ ነው ምን ያክል የመጽሐፍ ችግር እንዳለ ያመላከተኝ። our goal is by closing this gap, one big gap is the lack of early reader books ስለዚህ አላማችን ይህንን ክፍተት መሙላት ነው። አዳዲስ ታሪክ ያላቸው በኢትዮጵያ የተለያዩ ቋንቋዎች የተጻፉ ሁለት መቶ መጽሐፍቶችን ለማሳተም የሚጥር ሌላ ድርጅት እስካሁን አላውቅም። በሁለት ቋንቋዎች ስለሚጻፉ ልጆች የእንግሊዝኛ ችሎታቸውንም ያሻሽላሉ። ዋናው ዓላማችን ግን አንድ ላይብረሪ መሙላት የሚችል መጽሐፍቶችን ማዘጋጀት ነው። ድርጅታቸውን ባቋቋሙ በአራት ዓመት ጊዜ ውስጥ ኤልኖርና ሌላ አንድ መቶ አምስት ሺ መጽሐፍትን በኢትዮጵያ ለሚገኙ ህጻናት ያደረሱ ሲሆን ከእነዚህ ውስጥ አንድ መቶ ሰባቱ በተለያዩ በጎ ፈቃደኞች የተጻፉ አዳዲስ ታሪኮች ናቸው። ሌላም ከእናቷ ጋር በመሆን ሁለት መጽሐፎችን የጻፈች ሲሆን በተወለደችበት ሀገር ያሉ ህጻናትን መርዳት በመቻሏ በጣም ደስተኛ ናት። ልክ ማንም የማይወስድብኝ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ለተወለድኩበት ሀገሬ የሆነ ነገር ማድረግ መቻሌ ለእኔ በጣም ትልቅ ነገር ነው። አንድ ጊዜ የልጆች ትምህርት ቤት ሄጄ አንዲት ማንበብ የምትወድ ልጅ ተዋወኩ። በአማርኛም በእንግሊዝኛም መጽሐፎቹን ስታነብ ሳያት በጣም ትልቅ ኩራት ተሰማኝ። ሌላ መጽሐፎችን ከመጻፏ በላይ የሚያስደስታት ግን እሷና እናቷ ኢትዮጵያ ውስጥ ትምህርት ማግኘት ላልቻሉና መጽሐፍትን እንደ ልብ ለማያገኙ ልጆች መጽሐፍት እንዲያገኙ መርዳታቸው ነው። ኢትዮጵያ ውስጥ ያሉ ሕጻናት እኔ ያነበብኳቸውን መጽሐፎች ማንበብ እንዲችሉ ፈልጋለሁ። እንደኔ የመጓዝ እድል አግኝተው የተለያዩ ዓለሞችን እንዲያዩ፣ ያዩትንም ነገር እንዲጽፉ እመኛለሁ። ሌላና እናቷ የሚያዘጋጇቸው መጽሐፎች በዋናነት ኢትዮጵያ ውስጥ ላሉ ህጻናት መማሪያ እንዲሆኑ የተዘጋጁ ቢሆንም ድርጅቱ ራሱን በገንዘብ እንዲያግዝና የመግዛት አቅም ያላቸው ሰዎችም ቢሆኑ መጽሐፎችን ለልጆቻቸው እንዲገዙ በአማዞን ድረ ገጽ አማካኝነት ለገበያ ይቀርባሉ። መጽሐፎቹ ህጻናትን ማንበብና መጽሐፍ እንዲችሉ ከማገዝ በተጨማሪ ስነ ምግባርና ባህልን የሚቀርጹ ታሪኮች እንዲይዙ ሆነው በበርካታ በጎ ፈቃደኛ ባለሙያ ች የተጻፉ እንደሆነ ኤሊኖር ትገልጻለች። ይህንን ድርጅት ያቋቋም ነው በትብብር መስራት እንደምንችል በማመን ነው። ኢትዮጵያ ውስጥ የሚሰራ ሌላ የእርዳታ ድርጅት መሆን አልፈልግም። ስለዚህ አብረው የሚሰሩ ብዙ አሉ። እንዲያውም አብረውን የሚሰሩ ሰዎች በጨመሩ ቁጥር ነው ስኬታችንን የምንለካው። ሁሉም ሰው እንዲሳተፍ እንፈልጋለን። for example, we did a collaboration with an organization called WEMA that got our books in Tembarsa and Amharic to, you know, rural Ethiopia for their ያዳርስልናል ያ በጣም ያስደስተናል ስለዚህ ሌሎች በኢትዮጵያም ከኢትዮጵያም ውጭ የሚገኙ አርቲስቶች ጸሐፊዎች የዚህ ፕሮጀክት አካል እንዲሆኑ እንፈልጋለን መጽሐፍትን ከማዳረስ በተጨማሪ ሌላና እናቷ ሌላ በተወለደችበት በባህር ዳር እና በጎንደር ከተማ ላይብረሪ በመክፈት ለተማሪዎች አገልግሎት ይሰጣሉ። ከእናቷ ጋር በምትሰራው በጎ ስራ ደስተኛ የሆነችው ሌላ ስታድግ ጸሐፊ መሆን ትፈልጋለች። ሳድግ ጸሐፊ መሆን ነው የምፈልገው። ደስ የሚል ስራ ነው። በቃ ድንገት መጻፊያ አንስቼ ስጽፍ የራሴን ዓለም እፈጥራለሁ። ያንን ማድረግ መቻሌ ልክ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ሌላና እናቷ ኤልኖር የሚወዱት አንድ የኢትዮጵያ አባባል አለ። ደርቢያ ብር አንበሳያ ስር። ከተባበርን ኢትዮጵያ ውስጥ የተማሩ ህጻናትን ቁጥር ማሳደግ እንችላለን ብለው ያምናሉ። ከተለያዩ በጎ ፈቃደኞች ጋር በመተባበርም በዚህ ዓመት ብቻ ተጨማሪ አንድ መቶ ሺህ መጽሀፍትን ለኢትዮጵያ ህጻናት ለማዳረስ እቅድ አላቸው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። በኢትዮጵያ የአፍና አፍንጫ መሸፈኛ የሚጠቀሙ ሰዎች ቁጥር አነስተኛነት አሳሳቢ ደረጃ ላይ መሆኑን የጤና ሚኒስቴር አስታውቋል። በተለይ በትምህርት ቤቶች አካባቢ 79 በመቶ የነበረው የአፍና አፍንጫ መሸፈኛ ተጠቃሚዎች ቁጥር ወደ 76 በመቶ መውረዱን ሚኒስትሩ ያደረገውን የዳሰሳ ጥናት አጣቅሰው ገልጸዋል። ፀሐይ ዳምጠው ከአዲስ አበባ ተጨማሪ ዘገባ ልካለች። በኢትዮጵያ የኮቪድ-19 ወረርሽኝ ስርጭት እየተባባሰ መምጣቱን ነው የጤና ሚኒስቴር የገለጸው። ላለፉት ስድስት ወራት በተለያዩ ተቋማት ኮቪድ-19ን ከመከላከል አንጻር ተደረገ የተባለውና ዛሬ በጤና ሚኒስቴር የተጠቀሰው የዳሳ ጥናት ውጤት በጤና ተቋማትና በባንኮች አካባቢ የተሻለ የመከላከል ተግባር እንደምታይ አመልክቷል። ነገር ግን ትምህርት ቤቶችን ጨምሮ በሌሎች ተቋማት ቫይረሱ ተዘንግቷል ሲሉ በጤና ሚኒስቴር የኮቪድ-19 ምርምርና ጥናት ግብረ ኃይል አስተባባሪ ዶክተር አበባየሁ ገብርየሁ ተናግሯል። በዚህ ክትትል ምንድን ነው የታዘብ ነው? በሶስቱ ማስክ አጠቃቀምም፣ ርቀት በመጠበቅም፣ በእጅ ንጽህና አያያዝም ለውጥ ማየት አልተቻለም፣ ወይም አንዳንድ ጊዜ የመቀነስ ነገር ይታያል። የበሽታው ስርጭት ደግሞ እየጨመረ የሄደበት ሁኔታ ነው ያለ እና እንግዲህ የተለያዩ ተቋማትን እናያለን። የገበያ ቦታ፣ መንገድ ላይ የሚንቀሳቀሰውን ህብረተሰብ፣ በትምህርት ቤቶች፣ በባንክ፣ በጤና ተቋማት፣ በሃይማኖት ተቋማት በዚህ ሁሉ መረጃ ይሰበሰባል በየነው ነገር ምንድነው፣ በትምህርት ቤቶች መጀመሪያ ሲከፈት የነበረው ማስክ አጠቃቀም ወደ 79 ፐርሰንት አካባቢ ነበር። አሁን ወደ 76 ዝቅ ብሏል። እንደው ይሄ በጣም አሳሳቢ በሁሉም ክልሎች ይጠናከራል። ሌላው ነገር በገበያ ቦታ፣ በመጠጥና ምግብ ቤቶች፣ መንገድ ላይ፣ በሃይማኖት ተቋማት እነዚህ አሁን በጣም አጠቃቀሙ እስክተኛ የተሻለ ሆኖ ያለኝ ነው ባንኮች ላይና ጤና ተቋማት ላይ ነው። እዛ ላይ የሚሰሩ ሰራተኞች የተሻለ ይጠቀሙ። በኢትዮጵያ የኮቪድ-19 ወረርሽኝ ስርጭት ከወትሮው በበለጠ መባባሱም ተገልጿል። እንደ አገር አቀፍ በተለያዩ ከተሞች በተደረገ ጥናት አዲስ አበባ የተሻለ ውጤት አሳይታለች ያሉት ኃላፊው፣ ህብረተሰቡ ስለ ቫይረሱ እያወቀ ለራሱ አለመጠንቀቅ አላስፈላጊ ዋጋ እያስከፈለ ነው ሲሉ ተናግረዋል። መፍትሄ ነው ያሉትንም ጠቁመዋል። በክልል ደረጃ ስንመጣ የተሻለ አጠቃቀም የምናየው አዲስ አበባ ላይ ብቻ ነው። አስራ አምስት ከተሞች ላይ ጥናት እየተደረገ ነው። በየክልሉ ብዙ ክልል ከተሞች ይህንን እንትን ብዙም አይተገብሩት፣ ዝቅተኛ ነው። አዲስ አበባ ይሻላል። ቀጥሎ አንዳንድ ከተሞች አዳማ፣ አሶሳ እነዚህ የተሻለ ነገር አላቸው። ሌሎቹ ዝቅተኛ ነው። ይሄ በጣም መጠናከር አለበት። እንግዲህ ይሄ ከምንከታተልበት ጥናት አንዱ ይሄ ስለሆነ አሁን ጠንከር ያለ ጉም እንዲተገበር ርቀትን ከመጠበቅ አንጻር ይሄ በሽታ አለቀቀንም። በጣም እየተስፋፋ ነው፣ እየተሰራጨ ነው። ባህሪውም ትንሽ ተቀይሯል። በርከት ያለ ሰው እየተጠቃ ነው፣ ሰውም እየሞተ ነው፣ ተቋማትም እየተጨናነቁ ነው። ስለዚህ ምንም እንትን የለውም። አሁን በጣም ትኩረት ተደርጎ መሰራት አለ። ህግ ወጥቷል። የተለያዩ ህጎች ጸድቀዋል። እነዚህ መተግበር ያስፈልጋል። ትልቁ ችግር አሁን ዲስታንስ እንዴት ርቀት እንዴት መጠበቅ እንዳለብን ማስክ መደረግ እንዳለበት በየተቋማቱ ኖ ማስክ ኖ ሰርቪስ ብለን በየቦታው ሰው ማስክ መጠቀም አለበት። በጣም ጥሩ የሚባለው ስትራቴጂ ይሄ ነው፣ ችግር ይፈታል ብለን እናስባለን። እዛ ላይ ግን መስሪያ ቤቶች፣ ህብረተሰቡ፣ ተቋማቱ የወጣውን ህግ መተግበር ግዴታ ያስፈልጋል። ለሚቀጥለው አንድ ወርም በሁሉም ክልሎችና የከተማ አስተዳደሮች የዳሳ ጥናቱን እንደሚያካሄድም አስታውቋል። ጥናቱ የኮቪድ-19 ወረርሽኝ ስርጭትና በወረርሽኙ የተጠቁ የማህበረሰብ ክፍሎች በጾታና በዕድሜ ለይቶ ለማወቅ እንደሚያስችል ነው የተገለጸው። ጥናቱ በተለይ ምልክት ሳያሳዩ ኮቪድ-19 የተገኘባቸው እና ወደ ጤና ጣቢያ ሳይሄዱ የቀሩ ሰዎችንም ለመለየት የሚያግዝና በአጠቃላይ የኮቪድ-19 ስርጭት በሀገሪቱ ያለበትን ሁኔታ ለማወቅ የሚረዳ እንደሆነም ተገልጸዋል። ጥናቱ የፊታችን ሚያዝያ 7 2013 ዓ.ም ም በሀገር አቀፍ ደረጃ እንደሚጀመር በዛሬው ጋዜጣዊ መግለጫ ተጠቅሷል። ከጥናቱ የሚገኘው ውጤት ከኮቪድ-19 ወረርሽኝ ጋር ተያይዘው የሚወጡ ህጎችና መመሪያዎችን ለማሻሻል እንደሚጠቅምም መግለጫውን የሰጡ የስራ ኃላፊዎች ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምቶ ከአዲስ አበባ። እስካሁን ድረስ አብረን ስለነበርን በእጅጉ እናመሰግናለን። ኤልያስ አስማረ፣ በቅንብሩ ሀብታሙ ዝዩን፣ በመስተንግደው አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።